የተወለደችው ሐዋሳ ያደገችው ደግሞ አዲስ አበባ ነው ሙዚቃን ማድመጥና ማንጎራገር የጀመረችው በልጅነቷ ይሁን እንጂ ህይወቴ ስራዬ ብላ ለመያዝ ግን ጊዜ ፈጅቶባታል የልጃቸውን የሙዚቃ ክህሎት ያስተዋሉት እናቷ አስራ ሁለተኛ ክፍል ላይ ወደ ከፍተኛ የትምህርት ተቋም ማለፊያ ውጤት መጥቶላት ዲላ ዩኒቨርሲቲ ልትገባ ስትዘጋጅ አዲስ አበባ ቀርታ የያሬድ ሙዚቃ ትምህርት ቤት እንድታመለክት ገፋፏት። መገፋፋት ብቻም አይደለም፣ እጇን ይዘው ሄደው የያሬድ ሙዚቃ ትምህርት ቤት ውስጥ ከአርቲስት ፈለቀ ኃይሉ ጋር እንዳስተዋወቋትና የሙዚቃ ጥናት መጀመሯን ትናገራለች። እንዲህ እንዲህ እያለች የድምጿን ቀለም ለይታ በማወቅ የመጀመሪያ ባንዷን ኤክስፕሬስ ባንድን ተቀላቀለች። ቸሊና የሺ ወንድም የእናቷን ምክር ተከትላ በያሬድ ሙዚቃ ትምህርት ቤት የጊታር መርሃ ግብር ላይ አንድ አመት ከተማረች በኋላ የቀረውን የሙዚቃ ትምህርቷን በሴሚናሪ መጨረሻዋን ትናገራለች። ያው ሄድኩኝና፣ በጠናት ላይ ሙዚቃዎችን ሞከርኩኝ። እነሱም አዲስ ፈልፈልጎ ነበረ ያኔ በጣም ወደዱ ኔ አሁን ነው ጀምሪያለሁ መጫወት ከኛ ጀምሪያለሁ። ሁሉንም ሙዚቃው ስጫወት፣ ያገርሱትም የውጭን ስጫወት ወደ እራሴ ማምጣትና ከዋናው ሙዚቃ መጨማመር ያስተሰታይ ነበረ። ሁሉ ጊዜ አዲስ ነገር ፈልጋለሁ ማለት ብዙ ስጫወት የኖርኩት ጃዝ ነው። ወደ ሙዚቃዎችን ብዙ ስጫወት ቆይቻለሁ። ግን ለኔ ሁሉም አይነት ሙዚቃ ቦታ አለው። ምክንያቱም አዲስ ነገር መስራት ሁሉ ጊዜ ስለምፈልግ፣ አሁን የሀገርኛውን ጃን ውስጥ የሀገርኛውን መሞከር ደስ ይለኛል እና አንድ ቦታ ውስጥ እራሴን መክተት አልወድም። ልኖር ከጨለማ እውነት ማለት ጥሩ ነገር ማስተማርን፣ ስህተትንም አምኖ መቀበልን፣ ጥሩ ነገር መፈለግን፣ ለሰው ጥሩ መመኘትን ሀሳባቸው ሁሉ ፍቅር ፍቅርና ሰላም የሆኑ ነገሮችን ሁል ጊዜ በማደርጋቸው ነገሮች ከማንም ሰው ጋር ባለኝ ግንኙነት ምን ያህል ለራሴ እውነተኛ ሆኜ ያለው ምን አይነት ሀሳብ ሰው ላይ እያሳደርኩ ነው በሚል አይነት ሀሳቤ ውስጥ ነው የሚሄደው። ሁለቱም በአንድ ሀሳብ ውስጥ የሚፈሱ ነገሮች ናቸው ለእኔ ሙዚቃም መንፈሳዊ ህይወቴ። የአንድ ሴት ልጅ እናት የሆነችው ቻሊና በዚህ በወጣትነት እድሜዋ የህዝብ እውቅናና ቤተሰባዊ ህይወትን አቻችላ አንድ አልበም ሰርታ ለህዝብ አድርሳለች። ስራዎቼ እውነት እንዲሰብኩ እፈልጋለው፣ የምትለን ቻሊና በሙዚቃ ህይወትን መግፋትና ጥሎ ወጥቶ አልበም መስራትም ፈታኝ ነበር ትላለች። በጣም ከባድ ነው። እንደገና ያንን ብቻ እየሰሩ ራስን ደግፎ እንደገና አልበም መስራት ማለት በጣም በጣም ከባድ ነው። ሰው የእውነት እንደው ገብቶ ካላየው ማንም ሊረዳው አይችልም። በተለይ አዲስ ስራ ሰርቶ አዲስ ለውጥ ለማምጣት ለሚጥር ሰው እንዴት ምን ያህል ከባድ እንደሆነ ማንም ሊረዳው አይችልም፣ ውስጡ ገብቶ ካላየው። ምክንያቱም አብዛኞቹም ምን ስፖንሰሮቹም፣ ምኖቹም እነሱም እየተለመደውን ሰው ወይም ኦልሬዲ ስም ያለውን ሰው ፈልገው ኢንቨስት ማድረግ ይፈልጋሉ እንጂ አንቺ ከወጣሽና በራስ ጥረሽ ግረሽ ያመጣ ላይ መደረብ እንጂ እንትን ማለት አይፈልጉም። ግን እግዚአብሔር ይመስገን እኔ በብዙ መልኩ ብዙ ነገሮችን በቀላ ያለው ያለውም ማለት ይችላለ እግዚአብሔር ማግዙ። ግን ያው ከባድ ነው በትክክል። በዚህ በሙዚቃ አለም ውስጥ ሴቶች በሴትነታቸው ምን አይነት ችግሮች ያጋጥሟቸዋል? አንቺስ ምን ምን ነገሮችን አልፈሽ ነው እዚህ ጋር የደረሹ ብዬ ቻሪናን ጠይቅያት ነበር። በተለይ ለሴት ልጅ በጣም ከባድ ነው ይሄ ኢንዱስትሪ። ማታ ራሱ ማምሸቱ እኔም ራሴ አልበሜም ላይ ጥቁር ሴት ነኝ ብዬ የጀመርኩበት አንድም ነገር፣ ሁልጊዜ እኛ ሴቶችም ያለንን የእውነት ውበት፣ የእውነት ክብር፣ የእውነት ማንነት ሁሌ እያስታወስን በዛ ውስጥ እንድንኖር እፈልጋለሁ። ለእኔ ምንድን ነው መሰሎች። በትክክል አሁን ለምሳሌ ሽልማት አለ። ለምሳሌ ጥሩ ነው የፍቅር መግለጫ ነው ብዙ ሰው እንደው ደስታውን የሚገልጽበት መንገድ ነው ምናምን። ግን ከሆነ ሰዓት በኋላ ከሸለሙሽ በኋላ አንድኛ የሚሸልሙበት መንገድ ሁሉ ልብስሽ ውስጥ ይገባል፣ እና እዛ አየር ላይ ወይዛቸዋለው ምናምን ነገር እና ይሄ በጣም በጣም ነውር ነው። እንደዚህ አይደረግም፣ ያውም በዚህ ዘመን። ወንድ እንዴት አንዲት ሴት ጡቶ ውስጥ ሊከት ይመጣል? ምን ማለት ነው? ገንዘብ ይዞ ነው። እና ይሄ ይሄ ነገር ያናድደኛል፣ እና አልወድም። ወደዛ ሽልማት ሲመጡ እና ከዛ ከሰለሙ በኋላ ደግሞ ጥራሽ ይጠሩሻል። ወይ ደግሞ ነኛ ጋር መተሽ ካልተቀመጥሽ ጠጨር ጠጭ ሳያውቁ ይህን ካልጠጣሽ፣ ይህንን ካልሆንሽ ምናምን ነገር እንደፈለጉ ማድረግ እንደሚችሉ ነው የሚጠብቁት። ክብር ማለት ምን ማለት ይሄ፣ አርት ማለት ሌላ ስራ አይደለም። ከዛም አልፎ የማይሆን ቦታ እንዲነካኝ መሆን የለበትም በማይሆን መንገድ ማናገር እንዲሆን መሆን የለበት እና ብዙ ታጊዛለው። እውነት ለመናገር ባለፍኩት ዓመታት ውስጥ ከብዙ ሰዎች ጋር ብዙ ያሳለፍኩት ነገር ነው፣ እና ሁልጊዜም የሚገባም የሚባለ ማባለውንም ይለዩ ብዬ አስባለሁ። ሁል ጊዜ ወደፊትም የሙዚቃ ሕይወቷን አዲስ ዜማ አዲስ ነገር በመሞከር ፍቅርና ሰላምን ለመስበክ እንደምትጠቀምበት ተናግራለች። I mm you. -hmm. some better out here yeah the